ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ጤና ይስጥልን ክቡራትና ክቡራን አድማጮች ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 ለመካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው ዛሬ አርብ ታህሳስ አስር ቀን 2007 ዓ ም ነው። ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እንስማ። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂታዬ ነኝ። የኬንያ ፕሬዚደንት ኡሁሩ ኬንያታ ነቃፊዎች የሲቪል መብቶችንና የመናገር ነጻነትን ይገድባሉ ብለው የሚቃወሟቸውን አዳዲስና አወዛጋቢ የጸጥታ ህጎች ፈረሙ። ትናንት በህጎቹ ላይ ለመነጋገር በተሰባሰቡ የምክር ቤት አባላት መካከል ድብድብ ተከስቶ እንደነበረ አይዘነጋም። አዲሱ ህግ የሽብር ተጠርጣሪዎች በቁጥጥር ስር ውለው የሚቆይበትን ጊዜ ያራዝማል። የአገር ደህንነት ጠንቅ ተብለው የሚፈረጁ ነገሮችን ወይም መረጃዎችን የሚያሰራጩ የሚዲያ አው ታሮች ላይም ጥብቅ ቅጣት የሚጥል ነው። ሰሜን ኢራቅ ውስጥ ትናንት ሐሙስ በእስልምና መንግስት ኃይሎች ላይ ታላቅ ድል አግኝተናል ብለው የተናገሩት የኩርዶቹ ኃይሎች ዛሬም በቡድኑ ተዋጊዎች ላይ መጠነ ሰፊ ጥቃት አድርሰው አልፈዋል። የኩርድ ኃይሎች ከእስልምና መንግስት ቡድን ላይ ስፋት ያለው አካባቢ አስለቅቀው መቆጣጠራቸውንና በሲንጃር ተራራ ብዛት ያላቸው የአናሳኑ የያዚዲ ብሔረሰብ አባላት መውጫ አጥተው ተከበው የነበሩበትን ሁኔታ መስበራቸውን ባለስልጣናት ተናግረዋል። የኩርዲስታን ክፍለ ግዛት የጸጥታ ምክር ቤት ሊቀመንበር ማንሱር ባርዚኒ ኩርዶቹ ተዋጊዎች ፐሽመርጋዎች የሚባሉት ወደ ተራራው ማለፊያ ከፍተዋል ብለዋል። በብዙ ሺዎች የተቆጠሩ ያዚዲዎች ከመስከረም ወር ጀምረው ተራራው ላይ መውጫ አጥተው የእስልምና መንግስት ይጨፈጭፋቸዋል የሚል ስጋት ተፈጥሮ እንደነበረ ይታወሳል። ከዚያ ተከትሎ ነው የዩናይትድ ስቴትስ ያካሄደችው የአየር ጥቃትና ከአየር የሚወረወሩ እርዳታዎች ታግዘው ብዙ ሺህ ያዚዲዎች ሊያመልጡ የቻሉት። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የግብጽ አቻቸውን አብደልፋታ ኤልሲሲን የሀገሪቱ ህዝብ የፖለቲካ የምጣኔ ሀብትና ማህበራዊ ኑሮ ምኞቶች እንዲሳኩ እንዲሰሩ አሳሰቡ። ፕሬዚደንት ኦባማ ትናንት ሐሙስ ከግብጽ አቻቸው ጋር በቴሌፎን በተነጋገሩበት ወቅት በዚያች ሀገር ጋዜጠኞች እና የሰላማዊ እንቅስቃሴ አደራጆች በጅምላ መከሰስና መታሰር እንዲሁም መንግስታዊ ያልሆኑ ድርጅቶች ይዞታ ዩናይትድ ስቴትስን ያሳስቧታል ብለዋቸዋል። በግብጽ በመቶች የተቆጠሩ ተቃዋሚ አባላት በተጣደፈ የፍርድ ሂደት የሞት ቅጣት ሲበየንባቸው ቆይተዋል። በርካታ ጋዜጠኞችም ለረጅም ጊዜ የእስር ብይን ወህኒ ቤት ወርደዋል። ሚስተር ኦባማ አክለው በተደጋጋሚ የአሸባሪ ጥቃት ለደረሰበት የግብጽ ህዝብ ሀዘናቸውን የገለጹ ሲሆን ዩናይትድ ስቴትስ ሽብርተኝነትን ለመዋጋትና የአካባቢውን ጸጥታ ለማጠናከር ከግብጽ ጋር ባጋርነት ለመስራት ባላት ቁርጠኝነት ትጸናለች ሲሉ አረጋግጠዋል። በመጨረሻም የፓኪስታን የአየር ኃይልና የምድር ጦር ሀምሳ ስምንት የታሊባን ተዋጊዎችን መግደላቸውን የሀገሪቱ ባለስልጣናት ተናገሩ። የመንግስቱ ኃይሎች እርምጃውን የወሰዱት የታሊባን ተዋጊዎች ሰሜን ምዕራቧ ፔሻወር ከተማ በአንድ ትምህርት ቤት ላይ ጥቃት አድርሰው የሚበዙት ሕጻናት የሆኑ 149 ሰዎችን ከገደሉ ከጥቂት ቀናት በኋላ መሆኑ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ዜናዎቹን ሰማን። ከምሽቱ ሶስት ሰዓት በ2 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎች ይቀርባሉ። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን ኢትዮጵያ በአባይ ወንዝ ላይ በአራት ነጥብ ስምንት ቢሊዮን ዶላር ወጪ የምትገነባው የኤሌክትሪክ ኃይል ማመንጫ ግድብ በውሃው ፍሰት ላይ የሚያስከትለው ጉዳት ካለ ለመመርመር በሶስቱ ሀገሮች ማለትም በኢትዮጵያ፣ በሱዳንና በግብጽ ባለሙያዎች መካከል የተጀመረው ውይይት መቋረጡ ተዘግቧል። የሶስትዮሹ ድርድር እስካሁን አንድ በአዲስ አበባ፣ ሌላ በካይሮ ሁለት ውይይቶችን ያደረገ ሲሆን ሶስተኛው ከህዳር 25 እስከ 27 ሁለት ሺ ሰባት ዓመተ ምህረት ድረስ በካርቱም ሊካሄድ ታቅዶ በግብፅና ኢትዮጵያ መካከል በተፈጠረ አለመግባባት ነው ሳይሳካ የቀረው። የውይይቱ ለጊዜው መቋረጥ በአጠቃላይ የድርድሩ ሂደት ላይ ከባድ ችግር አይፈጥርም ያሉት የኢትዮጵያው የቴክኒክ ኮሚቴ ሰብሳቢ ኢንጂነር ጌዲዮን አስፋው የሚፈጥረው ነገር ቢኖር ጊዜ ማባከን ብቻ ነው ሲሉ አስረድተዋል። አነጋግሬያቸዋለሁ። አድማጮች፣ ይህን ጉዳይ በተመለከተ ማብራሪያ ለማግኘት በቀጥታ ወደ አዲስ አበባ የደወልኩት ኢንጂነር ጌዲዮን አስፋው ጋ ነው። ኢንጂነር ጌዴዮን አስፋው በሦስትዮሹ ድርድር የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ ናቸው። በቅድሚያ የጠየቅኳቸውም የሦስትዮሹ ብሔራዊ ኮሚቴ ማለትም ይሄ ዐሥራ ሁለት አባላት ያሉት ጉባኤ ማን እንደሆነ ለአድማጮች ግንዛቤ እንዲያስጨብጡልኝና ኃላፊነቱንም እንዲያስረዱ ነበር። ኢንጂነር ጌዴዮን ያው እንግዲህ እንደምታስታውሱት የዓለም አቀፍ ኤክስፐርቶች ፓናል ጥናቱን አከናውኖ ለመንግስታቱ ካቀረበ በኋላ ጥናት ውስጥ ሁለት ተጨማሪ ጥናቶች እንዲካሄዱ፣ በታችኛው ሀገሮች ላይ የሚደርሰውን ተጽዕኖ እንዲጠና ባቀረበው ምክረ ሀሳብ መሰረት ይሄንን ምክረ ሀሳብ ለማስፈጸም እያንዳንዱ ሀገር አራት አራት ኤክስፐርቶች ሰይሞ የሶስትዮሽ የቴክኒክ ኮሚቴ አዋቅሯል። ይህንን ኮሚቴም ሶስቱ አገሮች የውሃ ሚኒስትሮች የስራ መዘርዝርና ኃላፊነት ሰጥተው እነኙ ቶች እንዲያካሄድ የተሰየመ ኮሚቴ ነው። ኤክስፐርቶች ኮሚቴ ነው። የሶስትዮሹ ባለሙያዎች ቡድን ቀደም ሲል በአዲስ አበባና ካይሮ የተሳካላቸው የተባሉ ሁለት ድርድሮች ማካሄዱ ይታወቃል። ሦስተኛውና በቅርቡ ካርቱም ሱዳን ላይ ሊካሄድ ታቅዶ የነበረው ስብሰባ ግን አልተካሄደም ተብሏል። ለምን እንግዲህ በመጀመሪያው የአስራ ሁለቱ ኤክስፐርቶች የስራ መዘርዝርን በተመለከተ እና ኃላፊነታቸውን በተመለከተ በመጀመሪያው ስብሰባ ላይ ሶስቱ ሚኒስትሮች በማጽደቃቸው አንዱ የተሳካ የተባለው እሱ ነው። በሁለተኛ ደረጃ የሚመረጡትን ኮሚቴዎች ሪኩዌስት ፎር ፕሮፖዛል የሚል ዶክመንት በማዘጋጀት የሚያቀርቡትን የቴክኒክ እና የፋይናንስ ፕሮፖዛል ወይም ሀሳብ ተስማምተው ኤክስፐርቶቹ በማጽደቃቸው ሁለተኛው የተሳካ ነው የተባለው ነበረ። አሁን በሶስተኛው በዛ ጥሪ መሰረት ዘጠኝ እያንዳንዱ ሀገር ሶስት ሶስት ዓለም አቀፍ አማካሪዎች ይዞ ቀርቦ ሰባቱ እንዲወዳደሩ ስምምነት ተደርሶ ነበር ለሰባቱ ይሄ ጥሪ ተላልፏል የጥናቱ መዘርዝር ማለት ነው የሁለቱ ጥናቶች አንደኛው ጥናት የውሃ ፍሰቱን ሃይድሮሎጂካል ሲሚሌሽን ሞዴል የሚለው ነው ሁለተኛው ጥናት የአካባቢና የሶሺዮ ኢኮኖሚክ ተጽዕኖ በታችኛው ሀገሮች ላይ ያለውን የሚመለከት ነው እነኚህ ሰባት አለም አቀፍ ኩባንያዎች የሚመረጡበትን መስፈርት ላይ ነበረ። እስካሁን ስንነጋገር የነበረው ይህንን እነዚህ መስፈርቶች ውስጥ አንድ ከመስፈርቶቹ አንዱ የጊዜውን ሰሌዳ ጥናቶቹ የሚጠናቀቁበትን የጊዜ ሰሌዳ በተመለከተ ላይ ያለመግባባት ተፈጥሮ ያንን ለመፍታት ነው ትንሽ ጊዜ ፈጀው። ጊዜን በመፍጀቱ በመጀመሪያው እንደ አውሮፓ አቆጣጠር በዲሴምበር አንድ ሶስት ካርቱም እንገናኛለን ያልነው ፕሮግራም አልተሳካም። ምክንያቱም በግብጽ ወገን ጥናቱ ከአምስት እስከ ስድስት ወር ባለው ጊዜ እንዲጠናቀቅ ፍላጎት ሲኖር የተስማማንበት የስራ መዘርዝር ወይም ተርምስ ኦፍ ሬፈረንስ ወይም ስኮፕ ኦፍ ወርክ የሚለው ግን ከአንድ አመት በላይ ነው። እነኚህ በአንድ ዶክመንት ውስጥ ስለሰፈሩ ያለውን ቅራኔ ለማስታረቅ ማንኛውም የተመረጡት ከሰባት ኮንሰልተንቶች በአምስት ወር እስከ አንድ አመት ወይም እስከ አስራ ስምንት ወር ባለው ጊዜ ጥናታቸውን ማቅረብ ይችላሉ በሚል ተስማምተናል። የጥናቱን የስራ ዝርዝር እስካሟሉ ድረስ ይሄ በጣም አስፈላጊ ነው። የጥናቱን የስኮፖፎርኩን ስራዎች በሙሉ እስካሟሉ ድረስ የትኛውን ኮንሰልተንት በአምስት ወር እስከ አስራ ስምንት ወር ባለ ጊዜ ማሟላት ይችላል በሚል ተስማምተናል። ይህንን ግን አቀራረቡን ለመለየት ያልተስማማንበት አምስት ወር ያቀረበ ስንት ነጥብ ይሰጠው፣ አስራ ሁለት ወር ያቀረበ ስንት ነጥብ ይሰጠው፣ አስራ ስምንት ወር ያቀረበ ስንት ነጥብ ይሰጠው የሚል ላይ ነው። ጊዜ የፈጀብን ውይይት ስናደረግ በሶስቱ ሚኒስትሮችም መካከል የደብዳቤ ልውውጥ ሲደረግ የነበረው ይህንን ለማስታረቅ ነበረ እና አሁን ወደዛ ወደ መቀራረቡ ደርሰናል። በቅርብ ጊዜ አማካሪዎቹ የቴክኒክ እና የፋይናንስ ፕሮፖዛላቸውን የሚያቀርቡበት ጊዜ ይነግራቸዋል እና ከዛ በኋላ ያቀረቡትን መርምረን አስራ ሁለቱ ሰዎች መርምረው አሸናፊውን የማሳወቅ ስራ ነው የሚቀረው። ኢንጂነር ጌዲዮን፣ እርግጥ አለመግባባቱ ቀላል ነው ቢባልም በሶስትዮሹ ድርድር ሂደት ላይ ግን እንቅፋት መፍጠሩ አልቀረም። በዚህ ይስማማሉ? እኔ ብዙም ይህንን እንደ ትልቅ እንቅፋት አልቆጥረውም። ትንሽ ጊዜ ፈጅቷል እርግጥ ግን እንደ ትልቅ እንቅፋት አድርጌ አልቆጥረውም። ጊዜ መስጀት ጉዳይ ነው። ይሄም ብዙ ጊዜ አይደለም እና በቅርቡ ይህ ስምምነት ተደርሶ ጥናቶቹ እንደሚጀመሩ ተስፋ አለኝ። በሶስትዮሹ ድርድር የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ ኢንጂነር ጌድዮን አስፋው ለጊዜው በጣም አመሰግናለሁ። አመሰግናለሁ። አብይ ርሱን ነበር ያደመጥነው። ወደ ሁለተኛው ዜና እናልፋለን። በደቡብ ሱዳን ተፋላሚ ወገኖች ና በሚመለከታቸው የተለያዩ ተቋማት ተወካዮች መካከል የሚካሄደው ድርድር ከአንድ ቀን መዘግየት በኋላ ትናንት በአዲስ አበባ ተከፍቷል። በወሳኝ ነጥቦች ላይ ከስምምነት ለመድረስ ግን የፕሬዝደንት ሳልቫኪር ና የተቃዋሚዎቹ መሪ የዶክተር ሪያክ ማቻር መገኘት አስፈላጊ እንደሚሆን የኢጋድ አደራዳሪዎች ጠቁመዋል። እስክንድር ፍሬው ዘግቧል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት እና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ከስድስት ሳምንታት በፊት የተደራደሩባቸው ከስምምነት እንደተቃረቡባቸውም የተገለጸላቸው ነጥቦች አሁንም ወሳኝ ሆነው ይቀጥላሉ። ዛሬ ድርድሩ በአዲስ አበባ ሲከፈት የተናገሩት የኢጋድ ተወካዮችም እንደ አውሮፓውያን አቆጣጠር ህዳር ሰባት ከተካሄደው ከዚያ ድርድር መነሳት አስፈላጊ እንደሚሆን አመልክተዋል። በኢጋድ ልዩ መልእክተኛ ጄኔራል ላዛሮ ሲምቤዮ የተነበበው የዋነኛው አደራዳሪ የአምባሳደር ስዩም መስፍን መልእክትም ፕሬዝዳንት ኪርንና ዶክተር ማቻርን ያካተተ የመሪዎች ጉባኤ ለድርድሩ ስኬት ወሳኝ መሆኑን አስታውሷል። ባለፉት ጥቂት ቀናት አነስተኛ የመሪዎች ጉባኤ ለማዘጋጀት እያቀዱ ካሉት የኢጋድ ሊቀመንበር የኢትዮጵያ ጠቅላይ ሚኒስትር ጋር ምክክር አድርጌያለሁ። ጉባኤው ራሳቸውን ጠቅላይ ሚኒስትሩን የኢጋድ ራፖርተር የሆኑትን የኬንያውን ፕሬዝደንት ኬንያታን እንደዚሁም የደቡብ ሱዳን ፕሬዝደንት ሳልቫኪር እና የተቃዋሚዎቹን መሪ ዶክተር ማቻርን የሚያካትት ነው ድርድሩን ባለፈው ጉባኤ ከነበረበት ለማስቀጠል ጉባኤው መቼ እንደሚካሄድ ያልጠቀሱት አቶ ስዩም ቀኑ በቅርቡ ይፋ እንደሚደረግን ጠቁመዋል የሽግግር መንግስቱ ፕሬዝዳንት እንደሚሆኑ የሚጠበቁት ሳልቫኪር ማያርዲት እና ጠቅላይ ሚኒስትር እንደሚሆኑ የሚጠበቁት የአማጽያኑ መሪ ዶክተር ሪያክ ማቻር ምን አይነት ስልጣን ይኖራቸው የሚለው ዋነኛው አጨቃጫቂ ጉዳይ እንደሚሆን ይጠበቃል። አንድ ምክትል ፕሬዝዳንትና ሁለት ምክትል ጠቅላይ ሚኒስትሮች እንዲኖሩ ከደቡብ ሱዳን መንግስት የቀረበው ሀሳብም እስካሁን የተቃዋሚዎቹን ድጋፍ አላገኘም። ፌዴራላዊ የመንግስት አወቃቀር ከመቼ ጀምሮ ተግባራዊ ይደረግ፣ የመንግስትና የአማጽያኑ ጦርስ እንዴት ይመራ የሚለውም ሌላ የልዩነት ነጥብ ነው ዛሬ የተከፈተው የድርድር መድረክ ሁሉን አቀፍ እንደሆነም ታይቷል። ከስር የተፈቱት የቀድሞ ባለስልጣናት፣ የሲቪክ ማህበረሰብ ተወካዮች፣ የሃይማኖት ተቋማት መሪዎች እና ሌሎችም ተገኝተውበታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ ቀጣዩና የመጨረሻው ቅንብር የተፈጥሮ አካባቢ ሳይንስና ህይወት ነው። አዘጋጅና አቅራቢው ሰሎሞን አባተ። የላቲን አሜሪካዋ ሀገር ፔሩ ዋና ከተማ ሊማ ባለፈው ሳምንት አንድ ግዙፍ ዓለም አቀፍ ክንዋኔ አስተናግዳለች። ይህም በተባበሩት መንግሥታት ድርጅት የሚደገፈው የሁሉም ወገኖች የአየር ንብረት ለውጥ ጉባኤ ነው። ሲኦፒ በሚል ምኅፃር ይታወቃል። በጉባኤው ላይ ተገኝተው የተናገሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ተሳታፊዎቹ ዲፕሎማቶች፣ ሳይንቲስቶች፣ ኢኮኖሚስቶችና ሌሎችም የሥራ ኃላፊዎች በየሀገሮቻቸው ውስጥ በሕዝብ ተመርጠው ሥልጣን ላይ ያሉ ባለ ሥልጣናትን ሁሉ የተፈጥሮ አካባቢን ደህንነትና የአየር ንብረት ለውጥን በሚመለከቱ ጉዳዮች ተጠያቂ እንዲያደርጉ በጥብቅ አሳስበዋል። በአየር ንብረት አሁን ባለንበት ሁኔታ ከቀጠልን ዓለማችን እጅግ አስከፊ በሆነ ሁኔታ ትለወጣለች። በአየር ንብረት ለውጥ ጉዳይ ላይ ማንም የመንግሥት ባለሥልጣን ፊቱን ሊያዞር አይገባም ብለዋል ሚስተር ኬሪ። ምክንያቱንም አስረድተዋል። ሚስተር ኬሪ አክለውም ባለፉ ሁለት ዓመታት ውስጥ የታዩ የከፉ የሚባሉ የአካባቢያችንና የአየር ንብረት ክስተቶችን አንስተዋል። ብራዚል ውስጥ በግማሽ ምዕተ ዓመት ውስጥ ያልታየ ከባድ ድርቅ ደርሷል። ኒውዚላንድ ውስጥ ገበሬዎች የወተት ከብቶቻቸውንና በጎቻቸውን በሕይወት ለማቆየት እስኪያጡ ድረስ ድርቁ በመበርታቱ ለማረድ ተገደዋል። በሌላ በኩል ደግሞ ክፋታቸው ከዚያ ያልተናነሰ እጅግ የበረቱ የጎርፍ መጥለቅለቅ አደጋዎች ደግሞ በሌሎች አካባቢዎች ደርሰዋል። ከጥቂት ወራት በኋላ በመጪው የአውሮፓ 2015 ዓመተ ምሕረት ፓሪስ ላይ የዓለም የአየር ንብረት ጉባኤ ይካሄዳል። የሊማ ተሰብሳቢ የሆኑ ተደራዳሪዎች ታዲያ ለዚያ ጉባኤ እንዲደርስ የታሰበ ሙቀት አማቂና በካይ የሆኑ የተቃጠሉ ጋዞችን ወደ ከባቢ አየር መልቀቅን ለመቀነስና ለመቆጣጠር የሚያስችል ሁሉን አቀፍ ስምምነት ሰነድ ለማርቀቅ ሞክረዋል። ኬሪ ለጉባኤው ሲናገሩ፣ የውጭ ጉዳይ መሥሪያ ቤቱ ሪፖርተራችን ፓም ዶንኪንስ እንደዘገበችው ዩናይትድ ስቴትስ ውስጥ ሳይቀር በአየር ንብረት ለውጥ እውንነት የሚጠራጠሩ እንዳሉ አመልክተዋል። This is pretty logical stuff, and it's astounding to me that even in the United States Senate, and elsewhere... what we don't hear enough of is the most important news of all. ከሁሉም ዜናዎች እጅግ የበለጠውና በብዙ ጊዜም በበቂው ሁኔታ የማንሰማው በጎ ዜና ይህ የአየር ንብረት ለውጥ በምድራችን ላይ እስከ ዛሬ ያልታዩ እጅግ የላቁ የመጣኔ ሀብት ዕድሎችንም መፍጠር የመቻሉ እድል ወይም ጉዳይ ነው። የንጹሕ የኃይል ምንጮች ወጪ እኮ በበዛ ሁኔታ ውድ ነው ብለው የሚያስቡ ሰዎች አሉ። ጃን ኬሪ ለሊማ ጉባኤ እጅግ ቁጡና በበዛ ሁኔታ አስከፊ የሆኑት የበረቱ የአየር ሁኔታ አደጋዎች የሚያስከትሏቸውን ዋጋዎች እነዚያ ሰዎች ለመቀበል መዘጋጀት ይኖርባቸዋል ብለዋል። የሰሞኑ እጅግ የበረታ የዓለም ንግግር ባለፈው ሳምንት ሶኒ ኩባንያን ቀስፎ ይዞት የነበረው ሳይበር ጥቃት ነበር። በኢንተርኔት የተፈጸመ ወረራና ጥቃት ማለት ነው። የዩናይትድ ስቴትስ ባለሥልጣናት አሁን ያንን ጥቃት ያደረሰው ማን እንደሆነ እነርሱ የሚያምኑበትን እየተናገሩ ነው። ፒዮንግያንግ፣ የሰሜን ኮሪያ ባለሥልጣናት ያንን ወረራና ጥቃት ለማውጠንጠንና ለመፈጸም ያነሳሳቸው ጉዳይ በመሪያቸው ኪም ዮንግ ኡን ላይ ይሳለቃል የተባለው ፊልም ለሕዝብ እንዳይታይ ወይም እንዳይወጣ ለማስተጓጎል ነው ነው የሚባለው። ሶል፣ ደቡብ ኮሪያ የሚገኘው ሪፖርተራችን ብራያን ፓደን እንደዘገበው አሜሪካውያኑን ባለስልጣናት ብቻ ሳይሆኑ የደቡብ ኮሪያ ጎረቤቶችም ጭምር ናቸው በሰሜን ኮሪያ ላይ ጣቶቻቸውን እየቀሰሩ ያሉት። የሶል ኩባንያዎች እንዲሁ አይነት ተመሳሳይ ጥቃቶች ከፒዮንግያንግ ሲደርሱብን ቆይተዋል እያሉ ነው። በአንድ ሀውሪ ኢንኮርፖሬትድ በሚባል ሶል ውስጥ በሚገኝ ጸረ ኮምፒውተር ቫይረስ ኩባንያ ውስጥ የሚሰራው ሳይመን ቾይ የሶኒ ኮርፖሬሽንን የኮምፒውተር ስርዓት ያጥለቀለቀውን የቫይረስ አይነት ቀመር መርምሯል የተጻፉባቸው ንድፎች የዛሬ ሁለት ዓመት አካባቢ የደቡብ ኮሪያን የሚዲያ ኩባንያዎች ካጠቁት ቫይረሶች ጋር ተመሳሳይ መሆናቸውን ተናግሯል። ቀደም ሲል የደቡብ ኮሪያ ተቋማቱን ያጠቁት ቫይረሶች የተነሱባቸው ኮምፒውተሮች አድራሻ የሚገኘው ሰሜን ኮሪያ ውስጥ እንደነበርና የአሁኖቹ ሶኒን የወረሩት ቫይረሶች ወይም ማልዌሮች ምንጭ ወይም አይፒ አድሬስ የሚገኘው እዚያው ሰሜን ኮሪያ ውስጥ መሆኑን ቾይ አመልክቷል። በመሆኑም በቾይ ጥናታዊ ድምዳሜ ሰሜን ኮሪያ ነች የሳይበር ወረራውን የፈጸመችው። ይህ ጥቃት በመንግሥት እየተቀናበረ ወይም የመንግሥት ድጋፍ ያለው መሆኑን የሚጠቁሙ ሌሎች የኢንተርኔት ደህንነት ተንታኞች ያ መንግሥት ደግሞ ደግሞ የፒዮንግያንግ መንግሥት ነው ብለው ይስማማሉ። ዩናይትድ ስቴትስም ብትሆን ሳይበር ጥቃቱን የፈጸመችው ሰሜን ኮሪያ መሆኗን ለመናገር ወይም ፒዮንግያንግ ሳይበር ወረራ አደረሰችብኝ ለማለት አትጣደፍ እንጂ አድራጎቱ ከዚያ አካባቢ እንደማያልፍ ባለሥልጣናቱ ማረጋገጣቸውን ከዋሽንግተን ባለሥልጣናት ለአሜሪካ ሚዲያ ሽው ያሉ መረጃዎች እንደሚያረጋግጡ የፓደን የሶል ዘገባ ይናገራል። በሶኒ ላይ የተፈጸመው ጥቃት በአስሮች ሺዎች የሚቆጠሩ እጅግ ጠቃሚ የሚባሉ ሰነዶችን አዝረክርኳል ሶኒ ኮርፖሬሽን ዘ ኢንተርቪው በሚል ርዕስ ያዘጋጀውን ተሳላቂ ፊልም የማውጣት ሐሳቡን ካልሰረዘ ሌሎችም በርካታና እጅግ አንገብጋቢ የሚባሉ መረጃዎችን የያዙ ሰነዶችን እያወጡ ለአየር እንደሚዘሩ ከሳይበር ጥቃቱ ጀርባ ያሉት አስጠንቅቀዋል ዘ ኢንተርቪው ቢተረጎም ቃለ ምልልስ የሚባለው ይህ ፊልም በኪም ጆንግ ኡን ላይ ስለሚፈጸም ግድያ ነው የሚተርከው ኮሜዲ ወይም አስቂኝ ፊልም ነበር የተዘጋጀው። እነዚያ ራሳቸውን የሰላም ዘቦች ወይም ጋርዲያንስ ኦፍ ፒስ ብለው የጠሩ የኢንተርኔት ሰርጎ ገቦችና ጥቃት አድራሾች ኩባንያው ሐሳቡን ካልቀየረ ፊልሙን በሚያሳዩ ሲኒማ ቤቶች ላይ በአካል ጥቃት እንደሚያደርሱ በመዛታቸው ስቱዲዮውና አከፋፋዮቹ በተጠየቁት መሠረት ሐሳባቸውን ለመቀየርና ፊልሙን ላለማውጣት ወስነዋል። የሰሜን ኮሪያ መንግስት በዚህ ወረራና ጥቃት ውስጥ እጁ እንደሌለበት አስታውቋል። ጥቃቱን ግን ትክክለኛ አድራጎት ሲል አሞካሽቶታል። እንዲያውም ወራሪዎቹ የሰሜን ኮሪያ ደጋፊዎች መሆናቸውንም እስከ ማመን ደርሷል። በዚህ ዓመት መጀመሪያ አካባቢ ግን ይህንን ፊልም የጦርነት አድራጎት ስትል ፒዮንግ ያንግ ክስ አሰምታ ነበር። ፊልሙ በመቆሙ ምክንያት ለዝግጅቱ ለቀረጻው የወጣውና ከገበያ ላይ ይገኛል ተብሎ ከታሰበው በአጠቃላይ ከመቶ ሚሊዮን በላይ ኪሳራ እንደሚደርስበት ሶኒ ኮርፖሬሽን አስታውቋል። ሳይበር ወይም በኢንተርኔት የሚፈጸሙ ጥቃቶች ከዚህም ያለፈ እጅግ አሳሳቢ የሆኑ የአደጋዎች ስጋቶችን ያዘሉ መሆናቸውን የደህንነት ተንታኞች ያስጠነቅቃሉ። የኃይል ጣቢያዎችን የሚዘጉ፣ የአቪዬሽን መረቦችን የሚያውቁ የገንዘብ ተቋማትን የሚበትኑ እስከ ኒኩሌር ተቋማት የሚደርሳሉ አንዳንዶች ጥቃቶች ሊፈጸሙ ይችላሉ። በርቀት በማይታዩ እጆች በሳይበር ጥቃት ሰሜን ኮሪያ የሳይበር አቅሟን ከአስር ዓመታት በላይ ለሚሆን ጊዜ ስትገነባ መቆየቷን ከሀገር ሸሽተው ውጭ የሚገኙ ሰሜን ኮሪያውያን ያቋቋሙት የሰሜን ኮሪያ ምሁራን ኅብረት የሚባለው ቡድን ፕሬዚደንት ኪም ሁንግ ኳንግ ተናግረዋል። 2004년부터 እንዲያውም በአውሮፓውያኑ የዘመን አቆጣጠር ከ2004 እስከ 2009 ዓ ም በነበሩት ዓመታት የራሳቸውን ልዩ ስልት ነድፈው በደቡብ ኮሪያ ላይ ቀጥተኛ ጥቃት ማድረሳቸውን ነው ሚስተር ኪም የሚናገሩት። ከዚያን ጊዜ አንስቶም ሰሜን ኮሪያ ወደ ይህንን የኢንተርኔትና የሳይበር ጥቃት አቅሟን እያሻሻለችና እየገነባች መምጣቷን ሐኪም አመልክተዋል። እንዲህ አይነቶቹን ጥቃቶች ማስቆም ከባድ ነው፣ ደግሞም በጣም ውድም ነው። የኢንተርኔት ደህንነት ተንታኙ እንደሚሉት ደቡብ ኮሪያ የቅድሚያ ማስጠንቀቂያ ትብብርና ንግግር መረብ ዘርግታ ጥቃት የሚሰነዘርባቸውን ኩባንያዎች ምን እያንዣበበባቸው እንደሆነ ትጠቁማቸዋለች። ከሰሜን ኮሪያ የተነሳ የኢንተርኔት ጥቃት ወይም ቫይረስ ወይም ማልዌር ካገኘ የደቡብ ኮሪያው መንግስት መረጃውን ለተጋላጮቹ ኩባንያዎች ፈጥኖ ያደርስና እነርሱም ፈጥኖ መከላከያውን እንዲያበጁ ይመክራቸዋል ነው የሚሉት ቾይ። የዚህን ጥቃት አቀናጆች ፍትሕ ፊት እንደምታቀርብ ዩናይትድ ስቴትስ ዝታለች። ለጥቃቱ ምላሽ ለመስጠትም በርካታ አማራጮችን እየፈተሹ መሆናቸውን ባለሥልጣናቷ እየተናገሩ ነው። ይሁን እንጂ ሰሜን ኮሪያ እንዲሁም ከዓለም እንድትነጠል በመደረጓ በዩናይትድ ስቴትስና በተባበሩት መንግስታት ድርጅትም በኒኩሌር መርሃ ግብሯ ምክንያት በተደራራቢ ማዕቀቦች ላይ የምትገኝ መሆኑ ይህንን የአሜሪካውያኑን ዛቻ ተፈጻሚነት አዳጋች ሊያደርገው እንደሚችል አንዳንድ አስተያየት ሰጪዎች እየተናገሩ ነው። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምጽ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና ዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የሚሰናበታቸው ሳስተናግዳቸው የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን የመቅላልድን ሀይሉ ታምራት ነው። መልካም ምሽት። 我少时的歌声，让时代的歌声为你呐喊。